የቀዳማዊ ኃይለ ሥላሴ መንግሥት የመጽሐፉ ርዕስ ነው። ዳጎስ ያሉ ገጾች ያሉትና የቀዳማዊ ኃይለ ሥላሴን አስተዳደር የመጀመሪያ 25 ዓመታት የኢትዮጵያ ታሪክ በሚዳስሰው መጽሐፍ ዙሪያ ከደራሲው የቀድሞ አምባሳደርና ጋዜጠኛ አቶ ዘውዴ ረታ ጋር የጀመርነው ውይይት ነው የምሽቱ የባህልና ማኅበረሰብ ትኩረት። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ባለፈው ሳምንት ከአቶ ዘውዴ ጋር የጀመሩትን ወግ እልባት ካደረጉበት ይጀምራል። የሕገ መንግሥቱ ይዘት አረቃቀቅም ሆነ የመጀመሪያው ፓርላማ የተከፈተበትን ሁኔታ አንዳንድ መሰረታዊ ነጥቦች እንመለከታለን። ከዚያ በፊት ግን በመጽሐፉ አሁንም ይተርካሉ። የዓለም መንግሥታት ማህበር አባልነት ለሳቸው እንደ ምክንያትነት የቀረበ ከዘመናዊ ስልጣኔ ሌሎች የሰለጠኑ ሀገሮች ከሚከተሉት አካሄድ ጋር ለመስተካከል በተደረገ ጥረትም ይመስሉታል። በአንጻሩ ደግሞ በፈቃዳቸው የሰጡት የሚል ሀረግ አለ። የእሳቸው ፈቃድ እንጂ አስገዳጅ ሁኔታ አለመኖሩን ምናልባትም ከጊዜው ጋር ተዛምዶ ሊታይ ይችላል። እነኛን ምናልባት እንደ አስገዳጅ ሁኔታዎች መመልከት አንች ሊሆን እንችላለን። የኢትዮጵያን የወደፊት ህይወት በነጻነቷ ሀገሪቷ በሰላም ለመኖር እንድትችል የውጪ ጠላት እንዳይበዛባት ወይም እንዳይደፍራት የመንግስታት ማህበር አባል መሆን ይህንን ይረዳል ተብሎ ታመነበት። ደግሞም እውነት ነው። የመንግስታት ማህበር የተቋቋመው ነፃዎቹ መንግስታቶች ነፃነታቸው የሚከበርላቸው፣ በምንም ምክንያት አንዱ ኃይለኛ ተነስቶ የአንዱን ነፃነት ለመደምሰስ ወይም ለመንካት እንደማይችል ህግ አለ ተብሎ ስለሆነ ቀዳማዊ ሥላሴን በጣም የማረካቸው ማንም ተነስቶ ኢትዮጵያን አይነካትም። ለምን ከዛ በፊት ጣሊያን ሁል ጊዜ እንደ ጠላት ሆኖ አንድ ቀን ይመጣል የሚል ትንቢቱም አለ፣ ወሬውም አለ የሚሰማው እውነተኛ የሆነ ታሪክም አለ። እና ኢትዮጵያ የመንግስታት ማህበር አባል መሆኗ ከዚህ ይሰውራታል፣ ከዚህ ያድናታል። ሁለተኛ ነገር ደግሞ የመንግስታት ማህበር በአንድ መጻ መንግስት ውስጥ ያለውን አስተዳደር በምን አካሁን እንደሚመለከት ስናጠና ያለ ጥርጥር እዛ አባል መሆን ውስጣችን ያለንን ክፉ ችግሮች ሊያስወግድልን ይችላል ብለው ነው። በዚህ ሁኔታ ነው እና የመንግስታት ማህበር ያለው አላማ ለነጻነት ትልቅ ደጋፊ፣ ለነጻነት ጠባቂ ነው ተብሎ የታመነበት ነበር። ነገር ግን ምንድን ነው የመጣው? ኢትዮጵያ አልታደለችም። ለጥቂት ዓመታት በሰላም ከቆየች በኋላ ሙሶሊኒ ጦር አዘጋጅቶ መጥቶ ሲወጋት ያ የሀገሮችን ነፃነት ለመጠበቅ የተቋቋመው ድርጅት ምንም ሳያደርግላት ቀረ። በኢትዮጵያ ላይ ያ ሁሉ መከራ ደረሰ። በመጨረሻ እንደውም ያቺ የኢኮኖሚ እሷ እንኳ ተሰርዛ ሙሶሊኒ ነጻነቱን ይዞ እንዲቀመጥ ተደረገ። ከዛም ከጥቂት ዓመታት በኋላ አንዳንድ ሀገሮችም የሙሶሊኒን ይዞታ ለማወቅ ቻሉ። እነዛው የመንግስታት ማህበር ኢትዮጵያ እንድትገባ የደገፉ ኢትዮጵያ የማህበሩ አባል እንድትሆን ያደረጉ ከሁሉ ይበልጥ መቼም የኢትዮጵያን ሕዝብ በጣም የሚያስገርመው ያለ ጥርጥር የፋሺስቱ መሪ በፈረንጅ አቆጣጠር 923 ዓ ም ላይ ኢትዮጵያ የመንግስታት ማህበር አባል መሆን ይገባታል ብሎ የጨፈረና ከፍተኛ እርዳታ ያቀረበ ነበር። መልሶ ያንኑ ደግሞ ሲያፈርስ የተቃወመው ሰው አልነበረም። ኢትዮጵያ አባል እንድትሆን ሀሳብ ሲያቀርብ ሁሉም ተቀብለውታል። ግን ኢትዮጵያን ደግሞ ነጻነቷን ሲያፈርስባት ዝም ብለው ተመለከቱ። ዛሬ ወደ ኋላ ተመልሶ ሲታይ ብዙ ሊያነጋግር የሚችል የዛን ማህበርም ምንነት እና የተቋቋመበትን ሁኔታ ጥያቄ ውስጥ ያስገቡ የቀዳማዊ ኃይለስላሴ ንግግርም ተጠቃሽ ነው። በጊዜው ታሪካዊ ንግግር አድርገዋል። እስኪ ወደ ሌላ ርዕስ ከመሻገራችን በፊት በዚያ ሰዓትና ቅጽበት በዚያ አይነት ሁኔታ አገራቸው በወራሪ ኃይል የተያዘች አገር መሪ ሄደው ያቀረቡት አቤቱታና የጠበቃቸው መልስ ቅድም እያነሱ የነበረውን ነጥብ እንዴት ይመለከቱታል? በታሪክ ዛሬ መለስ ብሎ ለሚያይ ያን ታሪክ ለሚመረምር ህዝብ ገና ከመሰረቱ ፋሺስት ጦር እያዘጋጀ ኢትዮጵያን ለመውረር ሲመጣ፣ ቀዳማዊ ስላሴ እስከ መጨረሻው ደቂቃ ድረስ የመንግስታት ማኅበር የገባበትን ቃል ኪዳን ይጠብቃል፣ የኢትዮጵያን ነጻነት በምንም ምክንያት አያስነካም፣ ይደርስላታል ብለው ተስፋ ያደረጉ ነበር። ይሄ እሳቸው ተስፋ ያደረጉት በወረቀቱ ላይ በተጻፈው መሰረት ነው። ነገር ግን ማን አለብኝ ብሎ ጦሩን እየመራ ኢትዮጵያን መያዝ ሲጀምር ቀዳማዊ ስላሴ የነበራቸው ምርጫ ባላቸው መሳሪያ ባላቸው አቅም ውጊያውን መቀጠል ነበር። ሆኖም ለሰባት ወር ከፍ ያለ ትግል ተደረገ። ምንም መሳሪያ ሳይኖረን ምንም ያህል ዘመናዊ የሆነ የጦር መከላከያ ድርጅት ሳይኖረን ለሰባት ወር ከፍ ያለ መከላከል ተደረገ። በዓለም ላይ የተከለከለው የጋዝና የመርዝ ጢስ በሕዝቡ ላይ እየተረጨ ሕዝቡ በሳት ነደደ። ከዚያ በኋላ ደግሞ ጃኖይ አሁንም ተስፋ አልቆረጡም። እኔ ራሴ ሄጄ ዤኔቭ ብናገር ብለው ሀሳብ ሲያቀርቡ ብዙ ጭቅጭቅ ደረሰባቸው። አንዳንዶቹ የለም በጫካ እንዋጋ ብለው ሲሉ፣ አንዳንዶቹ ደግሞ ዤኔቭ ሄደን ብንሟገት አንድ አይነት እድል እናገኛለን፣ መሳሪያም እናገኛለን። ያንን መሳሪያ በሌላ ጠረፍ በኩል አሻግረን ጠላታችንን ለመከላከል ብቻ ሳይሆን እንደም ልናጠቃውም እንችላለን የሚል ተስፋ አሳደሩ። ግን የንጉሠ ነገሥቱ ዥኔም መሄድ የዓለምን ዝምታና አስተያየት ይለውጠዋል ተብሎ ተስፋ ተደርጎ ነበር። እዛ ሄዱ። ያንን የመሰለ ትንቢታዊ ንግግር አደረጉ። እግዚአብሔርና ሰዎች ፍርዳችሁን ሲያስታውሱት ይኖራሉ። በሕዝቤ ላይ የደረሰውን መከራ ሊገልጽላችሁ መጥቻለሁ። አንድ ንጉሠ ነገሥት ከሀገሩ ተነስቶ መጥቶ አቤቱታ ሲያቀርብላችሁ በታሪካችሁ ለመጀመሪያ ጊዜ ነው። እባካችሁ ስሙኝ ብለው ጠየቁ። እሱም ቢሆን በጣም በሚያሳዝን ሁኔታ አልተደመጠም፣ ምንም ነገር አልተደረገላቸው። ዛሬ ተመልሰው ከጊዜውና ከሁኔታው ጋር ሲያነጻጽሩት የዓለም መንግስታት የተፈጸመውን በደልና ወረራ በግልጽ እያዩ በኋላም ደግሞ ወደ ሁለተኛው ዓለም ጦርነት ያስገባ አንዲት አገር የምትወረርበት ለመከላከል የሚያስችል ምንም መከታ ለመስጠት ምን ይመስሎታል? የዛን ዘመን አስተሳሰብና ጊዜ በዚያን ዘመን የኢትዮጵያ በፋሽስት መያዝ ይህን ያህል የዓለምን ጠቅላላ ሁኔታ የሚያናጋው ወይም የሚነካው ነገር አይደለም። ለሁሉም ግልጽ ሆኖ የታየው እንደ ሙሶሊኒ ያለ ፋሽስት እንደ ሙሶሊኒ ያለ ዲክታተር ከሌላው ደግሞ ዲክታተር ከሆነው ከጀርመኑ ከሂትለር ከእነዚህ ጋር እየተቀላቀሉ የኤውሮፓን ዓለም ከሚያጠፉ እኛ እየማረክን ወዳጅነታችንን እያስፋፋን የሚፈልጉትንም እንዲያደርጉ ጥቅማችን ካልተነካ ምናለ ሌላውን እያደረጉ ሰላም ብናገኝ ሰላም እናገኝ ሲሉት ለዘለቄታው እንዳልሆነም ያውቃሉ። ምንድን ነው ለመዘጋጀት ይመችናል። ረዥም ጊዜ ይኖረናል በሚል ተስፋ ነው። እና የኢትዮጵያን ጉዳይ ተዉት። ከዚህ አወዛጋቢ ታሪክ ወደ ሌላ ምዕራፍ ልውሰዶ ሁለት ታላላቅ ሰዎችን ታሪክ ሰፊ ምዕራፍ ሰጥተው ያቀርባሉ በዚህ መጽሐፍ። ምናልባትም በዚያ ዘመን በነበራቸው ድርሻ ጎልቶ የወጡ ሰዎች ናቸው። ጸሐፊ ትእዛዝ ወልደ ጊዮርጊስና አቶ መኮንን ሀብተ ወልድ ታሪክ በስፋት ተጽፏል መጽሐፉ። ለመሆኑ እነኚህ ሰዎች ማን ናቸው? ከአነሳስ እስከ ስልጣን መሰናበት ድረስ ያለው ታሪክ በጣም ሰፊ ዝርዝሮችን ይዟል። እንደው ባጭሩ ለአድማጮች በዚህ ሰዓት ማስተዋወቅ የምንችለው ነገር ካለ አድማጮች የአሉላና የቀዳማዊ ኃይለሥላሴ መንግሥት መጽሐፍ ደራሲ የአቶ ዘውዴ ረታ ወግ አልተቋጨም። ለቀደመውና ለቀሪው በመጪው ሳምንት ይመለሳሉ።